ዶክተር ገላይ ታደሰ በምዕራብ አውስትራሊያ የካንትሪ ሄልዝ አገልግሎት የአእምሮ ጤና መምህርና ሐኪም በቅድሚያ ለኤስቢኤስ አማርኛ ፕሮግራማችን እንደገና ለቃለምልልሳችን ፈቃደኛ ሆነው ስለቀረቡልን ልናመሰግናለን ዶክተር ገላይ እም አመሰግናለሁ ማርታ እንደሚታወቀው ኮቪድ 19 በዓለማችን ከታየ ሁለተኛ ዓመቱን አልፈናል። ኮቪድ በራሱ ጤና ላይ የሚያስከትለው ችግር አለ፣ ከመተንፈሻ አካላት ጋር በተገናኘ ከዛም የሚያመጣው የተለያዩ ችግሮች እና እስከ ሞትም የሚያደርስ የአለማችን በአሁን ሰዓት አስቸጋሪ የተባለው ቫይረስ ነው። ከዚሁ ጎን ለጎን በአይምሮ ጤና ላይስ የሚፈጥራቸው ዋና ዋና ችግሮች ምንድን ናቸው? ኮቪድ ብዙ ሲስተሞችን አፌክት ሊያደረግ የሚችል ቫይረስ ከመሆኑ የተነሳ በአእምሮ ጤና ላይ የሚያስከትለው ልክ ብሎች ሰውነት አካል አካላት ላይ የሚያስ የሚያስከትለው ችግር ጋር ተያያዥነት ያለው ነው። በዋናነት ለምሳሌ ቫይረሱ አፌክት የሚያደርገው ሰው የትንፋሽ እጥረት ነው። የትንፋሽ እጥረት ደግሞ ማለት የኦክሲጅን እጥረትም አለ፣ የኦርጋን ሲስተም ፍሌየር አለ። ከዚ ጋር ተያይዞ የአእምሮ ጤና ሞተሩ ያለው ብሬን ላይ ነው እና ወይ በአንጎል ላይ ነው እና በቀላሉ አፈክት ሊያደርግ እንደሚችል ከዛው መረዳት ይቻላል። ምክንያቱም ኦክሲጅን ባነሰ ቁጥር የብሬን ፋንክሽኑ በሳው ልክ አፈክት እየተደረገ ሄደው እየቀነሰ ነው ሄደው ወደ ዋናነት አእምሮ ጤና ችግር ገስታ ተያይዞ በሰዎች ላይ የሚያስከትለውን ስንመለከት ቫይረሱ በመጣ በሰዓት ሰው የግድ መንግስት እና የጤና ተቋማት የጤና ባለሙያዎች እና የፖሊሲ ኤክስፐርቶች የሚያወጡትን ጋይድላይን ተከትለው የምወስዳቸው እርምጃዎች ሰዎች ቀደም ሲል በራሳቸው ኑሮ ሊኖራቸው በየቀኑ የሚያደርጉት ነገር እንዳያደርጉ፣ የሚያደርግ ከሰዎች ጋር እንዳይገናኙ የሚያደርግ በየዕለቱ የሚያስፈልጋቸውን ማቴሪያል ሰፕላይ ስራሱ ሪስትሪክት የሚሆንበት እና ኢቭን እያለም ሰው መቼ ሊከፈት መቼ እንደገና የሚያስፈልጋቸው ነገር ሊኖሩ ሊኖራቸው እንደሚችል ስለማያውቁት ሳያስቡት አውቶማቲካሊ ወደ ጭንቀት የሚገቡበት ሁኔታ አለ እና ከዛጋር ከዛ ጋር ተያያዘው እንግዲህ ሰፋ ያለ ራስን የቻለ የአእምሮ ጤና ኢምፓክት አለው ማለት ነው። እዚህ በተለይ በምንኖርበት በአውስትራሊያ ውስጥ የተለያዩ ከተሞች በተለያየ ጊዜ ውስጥ ክልከላ ይደረግባቸዋል። አጭር ጊዜ የሚሆን ረጅም ጊዜ እስካሁን ድረስ ከፍተኛ የሚባለውን ገደብ ወይም ክልከላ ከተጣለባቸው ከተሞች መካከል ቪክቶሪያ ሜልበርን የሚጠቀስ ነው። በአሁን ሰዓትም ቪክቶሪያ በዛው በገደብ ውስጥ የምትገኝ ከተማ ነች። እንዲሁም ደግሞ ኒው ሳውዝ ዌልስም እዚሁ ገደብ ውስጥ ያሉ ከተሞች ናቸው። እነዚህ ገደቦችና ክልከላዎች ዓላማቸው የቫይረሱን ስርጭት ለመጠበቅና የህብረተሰብን ጤና ለመጠበቅ ቢሆንም በአንጻሩ ደግሞ በተቃራኒው በአይምሮ ጤና ላይስ የሚፈጥሩት ችግሮች ምንድን ናቸው? እንግዲህ የአእምሮ ጤና መሰረት ሶሻል ሄልዝ ነው። ሰዎች ማህበራዊ ህይወት የሚኖራቸው አክቲቪቲስ የሚያደርጓቸው ነገሮች ከአእምሮ ጤና ጋር ከፍተኛ ተያያዥነት አላቸው። እነዚህ ክልከላዎች ሰዎች ቤታቸው እንዲቀመጥ ያደርጋሉ። ከሌሎች ሰዎች ጋር እንዳይገናኙ ነው የሚያደርገው። የሚያስፈልጋቸው ነገር ወጥቶ እንዳያገኙ ሊያደርግ ይችላል። የቤት ውስጥ ኮንፋይንድ ሆኖ ከውጭ ከሌላው አለም ጋር ከሌላው ውጭ ካለው ሰው ጋር አለመገናኘት ራሱ የቤት ውስጥ ካለው ሰው ጋር ደግሞ ኮንቲኒዩስሊ፣ ትዌንቲ ፎር ሰቨን 24 ሃያ አራት ሰዓት አንድ ሰው ከራሱ ቤተሰብ ጋር ብቻ መሆን አለ። አልፎ ተርፎም ደግሞ ብቻቸውን ያሉ ሰዎች አሉ። ቤተሰብ ያለ እንኳን የፈለገ በውስጥ አንዳንድ ነገሮች ሊኖሩ ቢችሉም የቤተ ላይንሽፕ ራሱ ፕሬር ውስጥ ሊከት ቢችልም፣ አትሊስት ሀሳብ የመለዋወጥ የመተንፈስ የመናገር ኦፖርቲኒቲ ያላቸው ከዛ ግን ለብቻቸው ያሉ ሰዎች ደግሞ አራት የግርግዳ ኮርኔሮችን ከማየት ያለፈ ሌላ ነገር አይኖራቸው ወይ ደግሞ ቴሌቪዥን የሚያዩት እና እንግዲህ የጭንቀቱ ልክ እጅግ በጣም ከፍተኛ ሊሆን ይችላል። ጭንቀት እየጨመረ በ የሄደጉ ደግሞ የአእምሮ ጤና ወዴት ነው የሚያመራው? ሰዎች ወደ አስፈላጊ ነገሮች ሊገቡ ይችላሉ። ለምሳሌ የምወስዱትን የአልኮል መጠን ሊጨምር ይችላል። ተስፋ የመቁረጥ በቃ ይሄ ነገር መቼ ነው የሚያበቃው የምለው በተለይ በጣም ቮነራብል የሆኑት አስቀድመውም የአእምሮ ጤና ችግር ያለባቸው ወይም ማህበራዊ ጤና ችግር ያለባቸው ሰዎች በይበልጥ ሊጎዱ የሚችሉበት ሁኔታ እና ራስን እስከ መጉዳት ሊያስቡ የሚችሉበት ሁኔታ ሊኖር ይችላል። ሁለት ስቴፖች ይኖራሉ። አንደኛ ኦልሬዲ የአእምሮ ጤና ችግር ያለባቸው ያ ችግር ተባብሰው ወደ ሌላ ቀውስ ሊከታቸው እንደሚችል ነው። ሌላው ደግሞ በጣም ጤናማ የሆነም ሰው ቢሆን በዚህ አይነት ኮንፋይንመንት ውስጥ ሲገባ ጭንቀቱ እየጨመረ ሄደው በፊት ከሚያሳያቸው ባህሪዎች የባህሪ ለውጥ ሊታይበት ይችላል እንቅልፍ ሊኖር ይችላል እና እነዚህ እነዚህ ነገሮች ሁሉ ተያይዞ እጅግ በጣም ምናልባት ሰፋ ያለ የአእምሮ ጤና ቀውስ ሊያስከትል እንደሚችል ጥናቶች አሁን በሰፊው የተደረጉ ነው ያሉ። ፒውር የሆነ ለወደፊት የተሻለ ግንዛቤ እንድኖረን ሊያደርግ ይችላል። አሁን ግን እያየን ያለ ነው ራስን መጉዳት ለምሳሌ፣ ሰልፋርንግ የምንለው የሰዎች የራሳቸውን ሚውትሌት የሚያደረጉት ያ ቁጥር እየጨመረ እንደሄደ፣ አልኮል ኮንሰምፕሽን ሌቨል እጅግ በጣም እንደጨመረ እና እንደም ስታቲስቲካሊ በጣም ለምሳሌ ከአሁን በፊት ባይ ሚሊየን ለአልኮል በኖርማል ያወጡት አስራ አምስት ቢሊዮን ዶላር ነበረ፣ በአልኮል ላይ ጠፋው። አሁን ግን በዚህ አመት እጅግ በጣም ሊጨምር እንደሚችል እየተገመተ ነው ያለው በተለይ በኮቪድ ኤራ የአሀዝ እጅግ በጣም ከፍል እንደሚችል ነው። እንግዲህ በጨመረ ቁጥር ማለት ሰዎች የሰዎችን ኮንሰፕሽን በዛ ልክ እንደጨመረ ለመጠቆም ያህል ነው። እና በዚህ መልክ ላላስፈላጊ ነገሮች ይጋለጣሉ። ፋሚሊ ላላቸው ትወንቲ ፎር ሴቨን ኢች አዘር ፌስ በማድረግ ሪሌሽንሺፕ ላይ ብዙ ፕሬዥር ያመጣል። ስራ ውጭ ወጥተው ሰርቶ ሰዎች ሲመጡ ያ ራሱን የቻለ የአእምሮ ጤና አስተዋጽኦ አለው ፖዘቲቭሊ። የቤት ግን ቁጭ ብለው እርስ በርስ እየተነጋገሩ በውስጣቸው ኦልሬዲ ለምሳሌ ሪሌሽንሺፕ ፕሮብለም ያለባቸው ሊባባስ እንደሚችል የሌለባቸው ደግሞ ጅስት ነው ትናንሽ ነገሮች ፍሪክስ ሊፈጥሩ እንደሚችሉ እና ስትሬስ ሊጨምር እንደሚችል እየተመለከትን ነው ያለ ነው። በፋሚሊ ካውንስሊንግ የሚሰሩት አንዳንድ ኤጀንሲዎች ይሄ ችግር እየባሰ እንደመጣ ነው ሪፖርት የሚያደርጉት። ስታቲስቲካሊ ምን ያህል እንደሆነ በደንብ አይታወቅም፣ ግን ካስተመር ቁጥሩ እየጨምር እንደሄደ ነው የሚያመላክተው። በኢመርጀንሲ ዲፓርትመንት የሚቀርቡት ስፔሻሊ በሜንታልስ ክራይሲስ የሚቀርቡ በሽተኞች ቁጥርም በዛው ልክ እየጨመረ ና ሞር ሲሪየስ እየሆነ እንደ እየተመለከት ና ያለ ነው። ሄልፕ ላይን የሚጠቀመው ቁጥርም በዛው ልክ ጨምሯል እና ይሄ ሁሉ የሚያሳየው እንግዲህ በአእምሮ ጤና ላይ ኮቪድ ናይንቲን ያስከተለውን ችግር ማግኒቲዩድ ነው። ከዚሁ ጎን ለጎን የማይዘነጋው ነገር ምንድን ነው ትምህርት ቤቶች ና ተማሪዎች ናቸው። ክልከላዎች ና ገደቦች በሚቀመጡ ሰዓት ተማሪዎች ወደ ቤት ውስጥ ትምህርት እንዲገቡ ይደረጋል። ምንም እንኳን ተማሪዎቹ ሂደቱን ለ ደውታል የመማር ማስተማሩ ሂደት በኦንላይን ወይም ደግሞ ከቤት ሆኖ ማድረጉ የተለመደ ሆኗል። እና ያ የትምህርት ሁኔታውን እንዳይቋረጥ አድርጎታል። የሚል ጠቀሜታ ያለው ጎን እንዳለ ሆኖ በአንጻሩ ደግሞ ብዙ ተማሪዎች በአሁኑ ሰዓት የሚናገሩት ነገር ምንድን ነው? ከቤት ሆኖ መማር ከአይምሮ ጤና ጋር፣ ከጭንቀት ጋር፣ ከጓደኞቻቸው ጋር አብሮ ካለመዋል ጋር የሚከተሉ ችግሮች እየታዩ እንደመጡ ነው። ከዚሁ ጎን ለጎን ደግሞ በተለይ ደግሞ በከፍተኛ የትምህርት ተቋማት የሚሆን በሁለተኛ ደረጃ ያሉ ተማሪዎች በፊት ለፊት በመማር ሊያገኙት የሚችሉትን እውቀት እያጡ ነው። ያ ደግሞ ለረጅም ጊዜ እውቀታቸው ላይ ትምህርታቸው ላይ የሚፈጥረው ከፍተኛ የሆነ አሉታዊ አስተዋጽኦ አለው የሚል ነገሮች እየመጡ ናቸው እና በአሁን ሰዓት ይህንንስ እንዴት ያውታል? እንግዲህ ለተማሪዎች ትምህርት ቤት መሄድ ባይ ኢትሴልፍ የሚሰጠው ጠቅመት አል እራሱን የቻለ የተማሪዎች የወጣቶች በትምህርት ደረጃ ላይ ያሉ ሰዎች ሶሻል መድረክ ነው፣ ማህበራዊ መድረክ ነው ከምታወቁት ጓደኞቻቸው ትምህርት መማራቸው ብቻ አይደለም፣ ሀሳባቸው ሼር የሚያደርጉበት የሚገናኙበት፣ ጓደኝነት የሚፈጥሩበት ቦታ ነው። ያ በሚቀርበት ሰዓት በቀላሉ በአመብ ጤና ላይ የሚያስከትለውን ችግር መገመት ይቻላል። ቅድም እንዳልኩት የአእምሮ ጤና አንደኛው ፒላር ሶሻል ኤንቫይሮንመንት ነው። ከዛ ተገለው ቤታቸው በሚሆኑበት ሰዓት ጓደኞቻቸውን ሚስ ያደርጋሉ። ከጓደኞቻቸው የሚያገኙትን ማህበራዊ ጥቅም ያጣሉ። ቤት ውስጥ ከወላጆቻቸው ጋር ብቻ ነው የሚሆኑት። ያ ደግሞ ኮንቲንዮስሊ እንግዲህ በወላጅ ሱፐርቪዥን በሚሆኑበት ሰዓት እና በአስተማሪ ሱፐርቪዥን በሚሆኑበት ሰዓት ይለያሉ እና ወላጅ ሱፐርቪዥን ከአስተማሪ ለየት ያለ ነው የሚሆነው ያ ስትሬስ እንትናቸው ሊጨምር እንደሚችል ሌላው በትምህርት ደረጃቸው ላይ የሚያስከትለው ተጽዕኖ ነው። ስትሬሱ እንደጨምር ያደረግባቸዋል። እንደገና ለምሳሌ ብዙ ተማሪዎች አሁን ሪፖርት የሚያደርጉት ወይም ወላጆችም የምናገሩት የልጆቻቸው የትምህርት ሪፖርት ስመጣ በፊት ከነበረው እጅግ በጣም እንደተጎዳ ዝቅ እንዳለ ነው የምናገረው። ያ በወላጆች ላይም ስትሬስ ይጨምራል። ልጆችን በተማሪዎችም ላይ ራሱን ቻለ ስትሬት የሚጨምር ነገር ነው። እቤት በመሆን ትምህርት መከታተላቸው መሪ ፍሌክሲቢሊቲው እነዚህ እነዚህ እንደ ጥሩ ነገር የሚወስዱ ልጆች ሊኖሩ ይችላሉ። ነገር ግን ኢንተርዘዳይ ምንድን ነው የትምህርት ሪፖርታቸውን በሚያገቢበት ሰዓት ሁሉም አንሳትስፋይድ እየሆኑ የሚሄድበት ሁኔታ ነው የሚስተዋለው። ፍሌክሲቢሊቲውን ደግሞ ቤት ሆኖ መማርን እንደ ፖዘቲቭ ነገር የሚያዩ ተማሪዎች ብኖሩ እንኳን መጨረሻ ላይ ያንን ዋይፕ አውት የሚያረገው የትምህርት ውጤት ነው። እንዲሁም አንዳንድ ትምህርት ቤቶች፣ የትምህርት ባለስልጣናት አንዳንድ ነገሮችን ሞዲፋይ ማድረግ ያስፈልገን ይሁን ብሎ የሚያስቡበት ዋናው ምክንያትም የተማሪዎችን ስትሬስ ሌቨል ለመቀነስ ነው። ሁለተኛ ደረጃ ትምህርት ቤት ያሉት ምን አስራ አንደኛ የአስራ ሁለተኛ ክፍል ተማሪዎች ለምሳሌ የአስራ ሁለተኛ ክፍል ውጤቱን አፌክት ያደርግብናል ብሎ ከፍተኛ ጭንቀት ውስጥ እንደሚገቡ ነው የሚያሳየው እና ስትሬስ ሌቨሉን ከፍ ያደርጋል። ስትሬስ ሌቨሉን ደግሞ ከፍ በሚያደርግበት ሰዓት ሞር ቨነራብል የሆነ ፖፕሌሽን ብለን የምናየው አት ሪስክ የሆነ ፖፕሌሽን ነው። በተለይ ከአስራ ሁለት ዓመት በላይ ያሉት ልጆች አትሪስክ ያሉት ናቸው እና እድሜያቸው በተለይ በዝቅተኛ በአስራ ሁለት በአስራ ሶስት ያሉት ደግሞ እንዲያውም ጭንቀታቸውንም ችግራቸውንም ሼር የማድረግ ዝግጅት የላቸውም፣ ኤክስፒሪየንሱ የላቸውም እና ለብቻቸው ለራሳቸው የሚይዙበት ሁኔታ ሊኖር ይችላል እና ሪስክ ሌቨሉን በጣም ከፍ ያደርጋል። አስራ ስድስት አስራ ሰባት ያሉት ሞር ደግሞ ቨኖራብል ይሆናል። በዚያ ሰዓት ነው እንግዲህ ብዙ ወጣቶች ለተለያየ ነገር የመጋለጡበት ሁኔታ አለ። በኦንላይን የሚደረግ ብዙ ነገር አለ። ስትሬስ ሌቨላቸውን ይጨምራል። እና ያንን ለመቀነስ ወላጆች ብዙ ስራ መስራት እንደሚያስፈልጋቸው እየተነገረን አለው። ለተማሪዎችም ብዙ ስራ መስራት ብሎ ትምህርት ላይ ነን እያሉ በሰቆች ከምኑት ቤት ውስጥ በአንዳንድ አክቲቪቲስ በመሳተፍ ወላጆችም ያንን ሬጉላርሊ አረንጅ ለማድረግ ለምሳሌ ከፋሚሊ ጋር ጌም መጫወት፣ ወክ ማድረግ የምንፈቀድበት ቦታ ላይ ወክ እያደረጉ ትንሽ ፍሬሽ አግኝቶ መመለስ እና እነዚህ የወጡትን ፕሮግራሞችን እንዳሉ መጠቀም በተለይ ለኤክሰርሳይዝ የተሰጠውን ጊዜ ተጠቅመው ስትሬስ ላይ ሊቀንሱ ይችላሉ። እና ያንን በማያደርጉበት ሁኔታ ላይ ያሉት አንዳንድ ተማሪዎች በጣም ሊጎዱ እንደሚችሉ ነው። እና የምታየውን አንዳንድ የባህል ለውጥ ወላጆች ደግሞ የሰባ መለወጥ ነው ብሎ በቁጣ ከማይደለግ ሞር ሰፖርት በመሆን ልጆች እንደዛ የሚሆኑበት ምክንያት ምንድን ነው? ትንሽ ባህሪያቸው ተቀይሯል። ቶሎ ይቆጣል፣ ቶሎ እንዲሆናል እያሉ ያን ተከታትለው ፖዚቲቭ ሌሪ ኮርስ እያደረጉ ሰፖርት የሚያደርጉበት ሰዓት ነው እና ወጣቶች ከፍተኛ ፕሬዘር ውስጥ ነው ያሉት። ቢኮዝ ትምህርት ቤት በጣም በጣም ከትምህርት መማሪያ ባሻገር ለጤናቸው ጥሩ ነው እና ያን ነው ሚስ ያደረጉት። ያንን ነው ሚስ ያደረጉት። በመማር ማስተማር ሂደት ውስጥ ተማሪዎች፣ አስተማሪዎች እንዳሉ ሁሉ ወላጆችም የሚጫወቱት ሚና ከፍተኛ ነው። የልጆችን ፕሮግራሞችን የዕለት ተዕለት ፕሮግራሞችን በመቅረጽ ልጆችን በመከታተል ና የአይምሮ ጤናቸውን በቅርብ ሆኖ በመከታተል ደረጃ በተለይ በዚህ አስቸጋሪ በሚባልበት ወቅት ተማሪዎች ቤት ሆነው በሚማሩበት ወቅት የወላጆች አስተዋጽኦስ ምን ይሆናል ብለው ይመክራሉ? ወላጆች ልጆቻቸውን መርዳት ከሚችሉባቸው ነገሮች አንዱ ያሉበትን የልጆቻቸውን ፕሬዠር አንደርስታንድ ማድረግ መረዳት ቤት መሆን ምን ያህል ስትረስ ሊጨምር የምችል እንደሆነ ምናልባት እንደ ወላጅ ልጅ እቤት ቢሆን ሁሉም ሰው ደስ ልለው ይችላል። እቤት ሆኖ ቁጭ ብል ሁሌ ማየት ግን ለልጆች ደግሞ ትምህርት ቤት የሚሰጠው ጥቅም ከትምህርት ባሻገር ከጓደኞቻቸው ጋር ተገናኝቶ የሚያገኙት በነፊት ስለሚያጡ ኤቤት ትዌንቲ ፎር ሰቨን ወላጆቻቸውን እያዩ ከወላጅ የምጠውም ትዕዛዝን ሬስትሪክሽንም ሆነ ምንም ሆነ ንስራ ንስራ የምለው ነገር ፌስ በሚያደርጉበት ሰዓት ስትሬስ ሌበራቸው ከፍ ስለሚችል ወላጆች ሞር ፍሌክስብል መሆን እና በልጆች የሚታየውን አንዳንድ የባህሪ ለውጥ በደንብ ተከታትለው እያዩ ለውጥ ሲመጣ በጥሩ መልክ አይተው መረዳት። ለምሳሌ ቁጦ በሚበት ሰዓት ለምን እንደተቆጣ የሚረዳ ነገር አለ ወይ? እንዲያውም ፕሮግራም አውጥቶ ለምሳሌ ወካብሮን ኔት የቤት በምሰራው ስራ ላይ እንዲሳተፉ በማድረግ ምግብ በምሰራበት ሰዓት ላይ ምግብ ስራ ላይ እንዲሳተፉ፣ ከዛ ደግሞ ደጉራል የጌም ታይም ለምሳሌ የጫወት ጊዜ አብሮ ጋሱ በሪያ የሚጫወቱበትን ጊዜ በማመቻቸት መርዳት ይችላሉ። እና ወላጆች ሌላው ማየት የሚችሉት በትምህርት ላይ ናቸው ወይ የምለውን ደግሞ ትምህርት ላይ መሆናቸውን ራሱ ኢንካሬጅ እያደረጉ ያንንም ኦቨርት በጣም ኦቨርፓወሪንግ በሆነ መልክ ሳይሆን በጣም ሰፖርት በሆነ መልክ ልጆች በትምህርታቸው ላይ ትኩረት እንዲያደርጉ ማገዝ ይችላሉ። ከዛ ባለፈ ኮንትሮል አደርጋለሁ የምለው አካሄድ ምናልባት ልጆችን በቤል ደግሞ ሞር ስትሬስ እንዲሆኑ ሊያደርግ ስለሚችል ከኮንትሮል ይልቅ ድጋፍ መስጠት የምለውን ስትራቴጂ አዳም በማድረግ ድጋፍ እየሰጡ በስራቸው ላይ ትኩረት እንዲያደርጉ በየጊዜ ደግሞ እረፍትም እንድወስዱ ዝም ብሎ በአይፓድ ይሁን ወይም በላፕቶፕ ቁጭ ብሎ ከጠዋት እስከ ማታ ቁጭ እንድሉ ሳይሆን፣ ምክንያቱም ደ የሚያደርጉ በሰዓት ሪስክ አለ። በትምህርት ላይ ከማተኮር ይልቅ ወደ ማህበራዊ ወደ ሶሻል ሚዲያ ምናምን ሊገቡ ስለሚችሉ ረጉላር የተከታተሉ ከሳት ተነስተው ወክ እንዲያደርጉ ከነሱ ጋር ብሎ እንዲያዩት አንዳንድ ነገሮች ብሎ እንዲሰሩ በማድረግ ማገዝ ይችላሉ። ወላጆች በጣም ነው የምናመሰግነው። ዶክተር ገላይ የታደሰ በምዕራብ አውስትራሊያ የካንትሪ ሄልዝ አገልግሎት የአእምሮ ጤና መምህርና ሐኪም ቀደም ሲል ስለነበረን ቆይታ በድጋሚ እናመሰግናለን። በጣም አመሰግናለሁ ማርታ አስተጋብላች። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።